ጋዜጠኛ እስክንድር ነጋና አንዱዓለም አራጌን ጨምሮ በእስር ላይ የሚገኙ 746 ታራሚዎችና ተጠርጣሪዎች እንደሚለቀቁ የመንግስት መገናኛ ብዙሃን ይፋ ካደረጉ በኋላ በሀገር ውስጥም ሆነ ከሀገር ውጭ የሚኖሩ ኢትዮጵያውያን በተለያዩ ዘዴዎች ደስታቸውን እየገለጹ ነው። የተለያዩ ዓለም አቀፍ የሰብአዊ መብት ተቆርቋሪ ድርጅቶችም እርምጃውን በማወደስ መግለጫ አውጥተዋል። መቀመጫውን ናይሮቢ ኬንያ ያደረገው አምነስቲ ኢንተርናሽናል የአፍሪቃ ቀንድ ተመራማሪ አቶ ፍስሃ ተክሌ ከኢትዮጵያ የተሰማው ዜና አስደሳች ነው። ሁሉም የሕሊና እስረኞች እንዲፈቱ እንጠይቃለን ሲሉ ገልጸዋል። በእኛ በአምነስቲ በኩል የወጣነውን መግለጫ እንዳያችሁት ሆን እነ እስክንድር ነጋን የመሳሰሉ አንጋፋ እና መታሰር ያልነበረባቸው ሰዎች መለቀቃቸው አንዱ አለማራጌ ወደ ሰባት መቶ አካባቢ ሴ ይለቀቃሉ ነው የሚለው እና በዛ ደስ ብሎናል። እነ ሰዎች መጀመሪያ መያዝም መታሰርም ሰካይትም ስላልነበረባቸው ግን አሁንም የምንለው ነገር የቀሩት ሰዎች ስሴት አሉ። ምሳሌ እነ ውብሸት ታዬ አሉ፣ እነ በቀለ ገርባ፣ እነ አዲሱ ብላላ፣ እነ ደጀኔ ጣፋ እነዚህ በዚህ ውስጥ ኢንክሉድ ናቸው። ካልሆኑስ መቼ ነው የሚፈቱት? ከተቻለም ያለ ቅድመ ሁኔታና በተፋጠነ መልኩ ይፈቱ ነው የምንለው። ስለዚህ መፈታቱን ጥሩ ነገር ሆኖ እያለ ሁሉም ያሊን እስረኞች እንዲፈቱ ነው። የአምስቲ የአፍሪቃ ቀንድ ተመራማሪ ምህረት ተደረገላቸው የተባሉት እስረኞች መፈታታቸው አንድ ነገር ሆኖ፣ ተፈቾቹ በቀጣይ ስራቸውን እንዲተገብሩና መሰረት የሌለው ክስ ተጥሎባቸው እንዳይታሰሩ ዋስትና የሚሰጣቸው እርምጃዎች መኖር አለባቸው ብለዋል። የሕሊና እስረኞች መፈታታቸው አንድ ነገር ሆኖ ቀጣይ እርምጃዎች ያስፈልጋሉ። አንደኛው እነዚህ ሰዎች አሁን ተፈተው ደግሞ ተመልሰው የጋዜጠኝነት ስራቸው በሚሰሩበት ጊዜ ተመሳሳይ እንደዚህ አይነት መሰረት የሌለው ክስ ቀርቦባቸው እንደማይታሰሩ የሚያረጋግጡላቸው ዋስትና የሚሰጧቸው እርምጃዎች መኖር አለባቸው። ይሄ እንግዲህ አንደኛው ሰዎችን በቀላሉ መንግስት እንዲያሰር እና ለረጅም ጊዜ ደግሞ በእስር እንዲቆዩ የሚያደርጋቸውን የሚያመቻቸውን ህግ መቀየር ነው። ያ ህግ ጸረ ሽብር አዋጁ ነው። ይህ ጸረ ሽብር አዋጅ በተለያዩ መልኩ ሰዎችን መብት የሚነካ ነው። ያ ህግ መቀየር አለበት ነው የምንለው። በጋዜጠኝነት ስራን በተመለከተም ያሉ የተለያዩ መሰናክሎች አሉ። እነሱ መስተካከል አለባቸው። የሚዲያ ህጉ መስተካከል አለበት። ከዛ ውጭ ደግሞ እነዚህ ሰዎችን ያለ አግባብ ያሰሩ ስቃይ እርምጃ የወሰዱባቸው ግለሰቦች ያዘዙ ግለሰቦች ለፍርድ መቅረብ አለባቸውም። እንደምታውቁት በተለይ በዚህ በጸረ ሽብር ህጉ የሚከሰሱ ሰዎች እንጊዜም የሚሉት ነገር ማዕከላዊ ባለንበት ጊዜ ወይም በጦር ካምፕ በታሰርንበት ጊዜ በደህንነት ቢላዎች በታሰርንበት ጊዜ ስቃይ ደርሶብናል ይለው ሰውነታቸውን ራሱ እያሳዩ ነው የሚያማርሩት። ይህንን ደግሞ ማድረግ በየትኛውም በኢትዮጵያ ህግ ሆነ በዓለም አቀፍ ህግ የተከለከለም ነው ወንጀልም ነው እና ይህን የፈጸሙ ሰዎች ለፍርድ መቅረብ አለባቸው። መንግስት ይህንን ግልጸኝነት ተገቢነት እና ነጻነት ባለው መልኩ አጣርቶ እነዚህ ሰዎች ለፍርድ ማቅረብ አለበት ነው የምንለው። ጋዜጠኛ አናንያ ሶሪ በበኩሉ ዜናው አስደሳች ቢሆንም ተቃራኒ የሆኑ መረጃዎች ሊጠሩ ይገባል ሲል ተናግረዋል። መንግስት ተቃራኒ የሆኑ መልእክቶችን ነው ሲልክ የነበረው እስካሁን እና በአንድ በኩል የፖለቲካና የሌላ አስረኞች ንፈታለሁ ብሎ አስታውቆ ነበር። ያም ነገር ደግሞ በጣም ጊዜ የወሰደና ዘገምተኛ አፈታት ነው የነበረው እንግዲህ እስካሁንም ያልተፈቱ የህሊና እስረኞች ብዙ አሉ። በተቃራኒ ወገን ደግሞ ወጣቶች ድምጻቸውን ሲያሰሙና የለውጥ ፍላጎታቸውን ሲያንጸባርቁ በጠራራ ፀሐይ ሲገደሉ ነው እያየን ያለ ነው እና በአንድ በኩል የእስርና የግድያ ዜናዎች አሉ፣ በሌላ በኩል ደግሞ እንደዚህ ደስ የሚል የፖለቲካና የህሊና እስረኞች መፈታት ዜና አለ እና የተደበላለቀ ነገር ነው ያለው። ገና የጠራ አልመሰለኝም። የህሊና እስረኞችን ከመፍታቱ ጋር ጎን ለጎን የፍትህ ስርዓቱን በአስተማማኝ ቦታ በላይ ማስቀመጥ ያስፈልጋል፣ ያለው ጋዜጠኛ አናንያ ሶሪ በመቀጠል ለእኔ እንደሚመስለኝ እንደውም የህሊናና የፖለቲካ እስረኞችን ከመፍታት ጎን ለጎን ወይም እኩል በእኩል መሰራት ያለበት የፍትህ ስርዓቱን በአስተማማኝ መሰረት ላይ ማስቀመጥ ነው። ነጻነት ያለበት ገለልተኛ የሆነ ዳኝነት ካለ በፍትህ ስርዓቱ ላይ እምነት እንዲኖረን ተደርጎ መልሶ መዋቀር ከቻለ ያ ለሁላችንም ዋስትና ይመስለኛል። አሁን ግን በኢህአዴግ ሽማምንት ችሮታ ሰጥና የሚነፈግ ፍትህ ለሀገር ዋስትናም ዘላቂም፣ ይሆናል ተብሎ አይታሰብም። ስለዚህ እኔ በተቋማዊ መልስ ነው መፍትሄ ያለው ብዬ ነው የማስበው።